አት መግለጫ ተከትሎ ለአሜሪካ ድምፅ አስተያየት የሰጡ የአማራ ክልል ምሁራን በበኩላቸው መግለጫውን ተችተዋል። ለዝርዝሩ አስቴር ምስጋናው። የህወሓት ማዕከላዊ ኮሚቴ ለሁለት ቀናት ሲያካሄድ የቆየውን አስቸኳይ ጉባኤ ሲያጠናቅቅ ባለሰባት ነጥብ የአቋም መግለጫ በማውጣት ነበር። በቅርቡ በአማራ ክልል በከፍተኛ አመራሮች ላይ የተካሄደውን ግድያ አስመልክቶ ተጠያቂው አዴፓ ነው። ይህንን ገምግሞ የኢትዮጵያ ሕዝብን ይቅርታ ካልጠየቀ ከአዴፓ ጋር መስራት አልችልም። ከዚህም ከዚያም ተሰባስበው ሀገሪቱን ሊበታትኑ ያሉት የትምክተኞችን ቡድን እድል የሰጠው አዴፓ ነው ይላል አቶ ቹቹ አለባቸው የቀድሞ የባዕዴን ታጋይና በአማራ ፖለቲካ ላይ በተለያዩ ጊዜያት ሰፊ ትንታኔ የሚሰጡ ግድም የመጣው በድርጅቱ ውስጥ በነበረ የአሰራር ብልሽት፣ ያለመግባባት እና ድርጅቱ ችግሮችን የተቆጣጠረ ካለመምጣት ጋር በተያያዘ ስለሆነ የድርጅቷ ከፍተኛ አመራር በዚህ በኩል የሚወስዳቸው መለስተኛ ኃላፊነቶችና ተጠያቂነቶች እንዳሉ ግን ወስዳለሁ። ነገር ግን ትልቁን ኃላፊነት መውሰድ ካለበት ዋሱ መውሰድ ያለበት በመጀመሪያ ትልቁ ኃላፊነት ውሀት ይውሰድ የምለው እነዚህ ወንድሞቻችን የተጋደሉት ውሀት ባመጣው ታታ ነው። ውሀት የአማራን ሕዝብ የአማራ ብሄር ኢንቴሪያዝና ጥገኛ ካፒታሊዝም ቦ ጠራቶቹ ሲፈርጅ የመጀመሪያ ጠባት ያደገው አማራ ነው። ዞሮ ዞሮ ትልቁ ለዚህ ሁሉ ወደፊቱ ለሚመጣው ከአማራ ሕዝብ ትቀት አንጻር የውሀት አላት የሚሆነ በእንታሩ ደግሞ ይህን ማኔግ ለማድረግ በሚገባው በመምራት የተከፈለ ኃላፊነት ግን የብአዴን ከፍተኛ አመራርም በዚህ በኩል የሚወስድ አላፊነት እንዳለ እኔም ይሰማኛል። አቶ ውሂብ እግዜር ፈረድ በባህር ዳር ዩኒቨርሲቲ ፖለቲካል ሳይንስና አለም አቀፍ ግንኙነት መምህር ሲሆኑ አሁን በአማራ ፖለቲካ ላይ የተፈጠረው ችግር ህወሀት በሀያ ሰባት አመት ውስጥ የሰራው የሴራ ፖለቲካ ውጤት ነው ይላሉ። አንደኛ በአማራ ክልል ውስጥ የተፈጠረው ችግር ቁጥር አንድ የጎዳው ብአዴን ለአማራ ህዝብ የሚያን ያነሳቸው መሰረታዊ ስር ነቀል ለውጦች የነጻነት የእኩልነት፣ የስስ፣ የወንድማማችነት ጥያቄዎች በሀያ ሰባት አመት አጋፍ ናቸው እንደቆየ ለዘላለም ተጋፍ ነው በባርነት ና በነጻነት መካከል የሚደረገውን ህዝባዊ ትግል ለማስተያፈን የሚፈልግ ሀይል ምናልባት በረዥም ሰዓት የሰራው የዛ ስራ ውጤትን ሊሆን ይችላል። ሌላው የህወሀት ማዕከላዊ ኮሚቴ ካነሳቸው ነጥቦች ውስጥ ከአዴፓ ጋር መስራት አልችልም የሚለውን አቋም የፖለቲካ ተንታኞቹ እንዲህ ገልጸውታል። በዚህ በኩል ያነሳው ነጥብ እኔ እስማማለሁ። አብረው የሚሄዱ ድርጅቶች አይደለም። ለምንድን ነው አብረው የሚሄዱ ድርጅቶች አይደለም? ምንሽ ከአንድ አመት ወይም ከሁለት አመት በፊት ያች የአማራን በከንደኛ ጠላትነት የፈረጀ ያ ደግሞ የአማራን ወክላለሁ ግን ግን ህዝቡ አሳደርጋ ድርጅቶች አይደሉም። እና ከድሮ እንዲሆን ህወሀትን ማለቱ የሚገርም አይደለም። ከድሮ የተሳሳተ ሆነ። ስህተታቸው ከህወሀት ግንኙነታቸውን በጊዜ አለማቋረጣቸው ነው። ይህን እንደማይቀጥል ስለገባው

አጠቃላይ ህዋት በበላይነት የኢህአዴግን የፖለቲካ ስሪት እና ስርዓት በመምራት ሂደት ውስጥ ስለነበር፣ የአማራ ህዝብን እና ያን የነበረውን ባህዴንም ቀፍቅፎ በመስራት በህዝቡ ላይ ጭኖ ስለነበር፣ የአምባገነናዊ ስርዓት በህዝቡ ላይ ስለነበር፣ ይህም ረህዋት የሆነ እንቅስቃሴ እና ትግል ስለነበር ስለነበር አብረን ሰራ ነበር የሚለው ራሱ መቼ ነው? አዲሱ የአማራ ህዝብ እንቅስቃሴ ትግል እና አምባገነን አፍሳም ነበረ የህወሓት ስርዓት ሁለቱ ሪኮንሳይሌብል ናቸው። አብረው የሚሰሩበትን እድልም ካፈንታም የላቸውም እና አሁን ህዋት ራሱ በገባበት አጣብቂኝ፣ የፖለቲካ አጣብቂኝ ውስጥ ይሄ በአማራ ክልል የተፈጠረውን ሁኔታ እንደ ምክ ሁኔታ በመጠቀም ራሱ ከገባበት ቅርቃር፣ የፖለቲካ ቅርቃር ለማውጣት የሚያደርገው እንቅስቃሴ ነው። ይሄ በግልጽ የሚታወቅ ነው። ህወሀት ከአማራ ህዝብ ጎን በመሆን ትምክተኞችን እታገላለሁ ያለውም ስህተት ነው። ምክንያቱም አዴፓ የሚተቸው ከህወሀት ጋር በመስራቱ ብቻ ነው ብለዋል ምሁራኖቹ። ዛሬ ሆነ አዴፓ ላይ ተቃውሞ የሚነሳው ከህወሀት ጋር ባለው ብንነገር ማንም ነው። ከህወሀት እስከ ተነቀለ ድረስ ከፍተኛ ድጋፍ አዴፓ ያገኛል። በዚህ በኩል የተሰራ ሂሳብ ትክክል አይደለም፣ ላይሳካም ነው። ሁለቱንም ከመቼውም ጊዜ በላይ አዴፓ የአማራ ህዝብ ድጋፍ የአማራ ወጣቶች ምናምን በብዙ የተፈጠረ ይመስለኛል። ሆኖ ግን ለመናገር ከህወሀት ጎን ተሰልፎ ያለው አይነት ወይም ባዲን ነው። ስለዚህ እንዲሁም ለአማራ ህዝብ ትግል በሁለቱ ድርጅቶች መካከል የሚኖረው መለያየት ለአማራ ህዝብ ትግል ቁርጥ ቁርጥ መስመር ላይ እንዲገባ ያደርገዋል። ህዝቡን እያገተው ያለው ህዝቡን ከትግል መስመር ወደኋላ እየቀለበሰው ያለው እንዲሁም የአዴፓ ዘገምተኛ አቋም እንጂ ህዝቡ በማንነቱ ላይ በነፃነቱ ላይ በእኩልነት ላይ በመኖሩ እንቅስቃሴው ላይ ህወሀት ጸረ አማራ፣ ጸረ ህዝብ፣ ጸረ ኢትዮጵያ እንደሆነ ግልጽ የሆነ አቋም ያለው ህዝብ ስለሆነ ምናልባት አሁን የሚታሰበው በተፈጠረው የውስጥ የፖለቲካ ችግር ውስጣዊ ተቃርኖች ተፈጥረዋል። የአማራ ህዝብ እርስ በርስ ሽኩቻ ውስጥ ገብቷል። ስለዚህ በቀላሉ እንደ ድሮ አሻንጉሊት በአዴንን መልሰን እንጠቅላለን። በአማራ ክልል ውስጥም የበላይነታችንን ሳያም ቀጥሎም የፌዴራል መንግስቱ ላይ መልሰን የመቀመጥ ወደ አራት ኪሎ መልሰን የመግባት ስትራቴጂ አካል አድርገን እንንቀሳቀሳለን ነው። ይህ በማንኛውም መስመር በማንኛውም ሁኔታ ሊሆን የማይችል ነው። የአማራ ህዝብ አዴፓ ስላለ ስላሌለ አይደለም። የአማራ ህዝብ የሚጠቅመውን ድርጅት የሚጠቅመውን የፖለቲካ ሀይል አንጥሮ የሚያውቅ ስለሆነ በዚህ ሂደት ውስጥ ከህዋት ከገባበት ምናልባትም የሚጨረሸው ይህ ወቅት የሚጨረሻው በኢትዮጵያ የፖለቲካ እንቅስቃሴ ውስጥ አሁን የአብይ መንግስት ከሚያደርገው የጥገናዊ ለውጥ ወደ አብዮታዊ ለውጥ የሚሸጋገርበት አዲስ ምዕራፍ የሚሰጠር ይመስለኛል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው፣ ባህር ዳር